ጋቢና ቪኦኤ። ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ፣ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው ኔ ነኝ ጽዮን ግርማ። እዚህ ከጎኔ ጋቢና ቁጭ ብላለች ሰላም እንደምናመሻችሁ። በኢትዮጵያ በኦሮሚያ ክልል ህዳር ሁለት የተጀመረው ተቃውሞ በአንዳንድ የኦሮሚያ ከተሞች አሁንም እንደቀጠለ ነው። አጠር ያለ ዘገባ ይኖረናል። እዛው እርስ በርሳቸው ለመሸዋሸዋምና ቦታ ለመቀያየር ካልሆነ በስተቀር መሰረታዊ የኦሮሞ ችግርን ይፈታል የሚል ግምት የለን። ወጣት እንግሊዛውያኑ ሮሊንግ ስቶንስ እንደ አውሮፓውያን አቆጣጠር በ1960 ዎቹ በሮክ የሙዚቃ ስል ከፍተኛ ተወዳጅነትን ያተረፉ ሙዚቀኞች። ሚክ ምንድን ነው የሚጮኸው ብሎ ይጠይቃል። ኪት ይመልሳል። ጃክ የተባለው ጠባቂ እየዘለለ ነው ይለዋል። ሚክም ቀበል አድርጎ ይሄ ጥሩ የሙዚቃ ርዕስ ሊሆን ይችላል ይለዋል። ኢትዮጵያዊ አሜሪካዊ ወጣት ዲዛይነርም ይዘናል። አዝመራ አሰፋ ትባላለች። ተወልዳ ያደገችው እዚህ ዩናይትድ ስቴትስ ኦሃዮ ውስጥ ነው። የኔ ስም አዝመራ ነው። አመሰግናለሁ ስለ ሰጣችሁኝ እድል አመሰግናለሁ። ሌሎች ወቅታዊ ዝግጅቶችንም አካተናል። አብራችሁን ቆዩ። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀድም። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኝ አንድ የፖሊስ ጣቢያ አቅራቢያ ዛሬ ረቡዕ በደረሰ የመኪና ውስጥ ቦምብ ፍንዳታ ቢያንስ ሶስት የፖሊስ መኮንኖች መገደላቸው ተሰማ። የሞቃዲሾ ፖሊስ ዋና ኮሚሽነር አሊ ሄርሲ ባሪ እንደገለጹት በፍንዳታው ክፉኛ የቆሰለው አሽከርካሪ ወዲያውኑ በቁጥጥር ስር ውሏል። ፖሊስ ምርመራ እያካሄደ መሆኑንም ኮሚሽነሩ ጠቅሰዋል። በሌላ በኩል ደግሞ የአልሻባብ ነውጠኞች የውጭ ዜጎች የሆኑ ተዋጊዎችን ከሶማሊያዋ አውድ ሀገል ከተማ ዛሬ ረቡ ማለዳ አባረናቸዋል ሲሉ አስታወቁ። አንዳሉስ የሚባለው የአልሻባብ ሬዲዮ ይፋ ባደረገ ዘገባው ከሄሊኮፕተር የወረዱትና ወደ ከተማዋ ሊዘልቁ ያቀዱት ልዩ ኃይሎች በአልሻባብ ሚሊሻዎች ከፍተኛ ተቃውሞ ደርሶባቸው ሊመለሱ ተገደዋል ይላል። የደቡብ አፍሪካ ፕሬዚዳንት ጃኮብ ዙማ በናይጄሪያ የጀመሩትን የሶስት ቀናት ጉብኝታቸውን በመቀጠል በሁለቱ የኢኮኖሚ ባለጠጋ አጋሮቻቸው መካከል ያለው ግንኙነት በሚጠናከርበት ሁኔታ ላይ እየመከሩ መሆናቸው ተገለጸ። የናይጄሪያው ፕሬዚዳንት የሚስታ ቡሃሪ የመገናኛ ብዙኃን ልዩ አማካሪ ጋብራ ሸሁ በሰጡት መግለጫ የፕሬዚዳንት ዙማ ጉብኝት ለሁለቱም አገሮች እጅግ ጠቃሚ መሆኑን አውስተው በተለይም ናይጄሪያ ኢኮኖሚዋን ከነዳጅ ምርት ወደ እርሻና ማዕድን የለወጠችበት ወቅት መሆኑንና እነዚህ ደግሞ የደቡብ አፍሪካ በእጅጉ የምትተማመንባቸው አመርቂ እድገት ያስመዘገበችበት የኢኮኖሚ ዘርፎች መሆናቸውን አመልክተዋል። በከፍተኛ ሁኔታ የታጠቁ ቢያንስ አስር የሚሆኑ የአፍጋን ታሊባን ተዋጊዎች ከደህንነት ኃይሎች ጋር በፈጠሩት የተኩስ ልውውጥ የተቀነባበረ ጥቃት ማካሄዳቸውን የአፍጋኒስታን ደቡባዊ ክፍለ ሀገር ሄምላንድ ክፍለ ሀገር ባለስልጣናት አስታወቁ። ዛሬ ረቡዕ ማለዳ ላይ ግሬስ ሽርክ ወረዳ ውስጥ የተካሄደው ጥቃት ኢላማ ያደረገው የፖሊስ ክፍሉን ጠቅላይ እዝና የአፍጋኒስታን የስለና መስሪያ ቤትን እንደነበርም ታውቋል። በመጨረሻም እስራኤልን እየጎበኙ ያሉት የዩናይትድ ስቴትሱ ምክትል ፕሬዚዳንት ጆ ባይደን በፍልስጤማውያን የተፈጸሙትን ጥቃቶች በጥላቻ ላይ የተመሰረተ አመፅ ነው በማለት ድርጊቱን አውግዘዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናቲያንያው በተገኙበት ንግግር ያደረጉት ባይደን በትላንት ዕለት በስለት ተወግቶ ህይወቱ ያለፈው አሜሪካዊ ግድያ የሽብር ስራ ነው ማለታቸውም ተሰምቷል። አድማጮች እንግዲህ ቀሪውን ዝግጅት ከጋቢና ቪኦኤ ጋር አብራችሁ ቆየሁ። የጋቢና ጉዟችን ይቀጥላል። እኔ ጽዮን ግርማና እኔም መስታወት አረጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ። ህዳር ሁለት የተጀመረው ተቃውሞ በአንዳንድ የኦሮሚያ ከተሞች አሁንም ቀጥሏል። የወቅቱን ሁኔታ በተመለከተ የኦሮሞ ፌዴራሊስት ኮንፈረንስ ምክትል ዋና ጸሐፊን አቶ ሙላቱ ገመቹን ጽዮ ግርማ አነጋግራ የሚከተለውን ዘገባ ታቀርባለች። በህዳር ወር በኦሮሚያ የተጀመረው ተቃውሞ አሁንም እንደቀጠለ ነው። ነገር ግን በክልሉ ከተሞች፣ ዞኖች እና ወረዳዎች ያለውን ሁኔታ በተመለከተ አሁን በምን ደረጃ ላይ እንዳለ አካባቢዎቹ ላይ በመሄድ የተረጋገጠ መረጃን ማግኘት እየተቻለ አይደለም። በአሁኑ ሰዓት በአጠቃላይ በኦሮሚያ ያለው ሁኔታ ምን እንደሚመስል መረጃው እንዳላቸው የተጠየቁት የኦሮሞ ፌዴራሊስት ኮንግረስ ሰብሳቢ አቶ ሙላቱ ገመቹ ወደ አካባቢዎቹ ለመሄድ አስቸጋሪ እንደሆነባቸው ጠቅሰው በኦሮሚያ ያለውን ተቃውሞና እየተከሰተ የሚገኘውን ሁኔታ በተመለከተ በስልክ ከሚደርሳቸው መረጃ በተጨማሪ ሌላው ምንጫቸው ማህበራዊ ሚዲያ እንደሆነ ይናገራሉ። በሶሻል ሚዲያ ላይ እንደሚታየው ኢንፎርሜሽኖች ከየአካባቢው ሰዎች ያዩትን ነገሮች ሁሉ ያስቀምጡታል። አሁን እንደሚቀመጠው ከሆነ ከአምስት መቶ በላይ እንደሞቱ፣ ከወደ ሰላሳና አርባ ሺህ የሚገመት ህዝብ እስር ቤት እንዳለ፣ ለመዘዋወርም አስቸጋሪ የሆነ ነው። አሁን እኛ ወደ የቢሮዎቹ ወይ አካባቢው እንሄዳለን ብንል አንችልም። መሄድም አይቻልም። ሄዶ መጠየቅም አይቻልም። በስልክ ግንኙነት ለማድረግ ነው ጥረት የሚደረገው። ያ ካልሆነ በስተቀር ስልክም አንዳንድ ጊዜ ይጠፋል። አስቸጋሪ ነው ለማግኘትም ስለዚህ ይሄ ነው ብሎ ለመናገር በጣም አስቸጋሪ የሆነበት ጉዳይ ላይ ነው ያለን የፓርቲ አባሎቻቸው እና ደጋፊዎቻቸውን አሰማርተው መረጃ ለማሰባሰብ ሞክረው እንደሆነ የተጠየቁት አቶ ሙላቱ አሁን እኮ ለመዘዋወር እኮ አስቸጋሪ ነው በየቦታው እኮ ችግር እየተፈጠረ ነው ህዝብ ለህዝብ መገናኘት አስቸጋሪ የሆነበት ደረጃ ላይ ደርሰናል ትራንስፖርት የለም እንደ ልብ መሄድ አይቻልም ራብ አለ በዛ ላይ ደግሞ የዋጋ ውድነት አለ ኢኮኖሚው እኮ ሰማይ ደርሷል። ሰው ለመኖር አስቸጋሪ የሆነበት ሁናቴ ላይ ናለ የኦሮሚያ ክልል ገዢ ፓርቲ ኦህዲድ በፓርቲው ውስጥ ግምገማ አካሂዶ ሁለት ከፍተኛ ኃላፊዎችን ከስልጣን ማንሳቱን ጠቅሰን ፓርቲው በወሰደው በዚህ እርምጃ ነገሮች በኦሮሚያ ክልል ሊሻሻሉ ይችሉ እንደሆነ አስተያየታቸውን የተጠየቁት አቶ ሙላቱ ቀደም ሲል የተነሱ ጥያቄዎች የኦሮሞ ድርጅቶችን ግለሰቦችን የሚነካ አይደለም ስለ ግለሰቡ ሳይሆን በአጠቃላይ ኢህአዴግ እያደረገ ያለው ጠቃሚ እንዳልሆነ እና የኦሮሞውን ሕዝብ በጠቅላላው ለሚጠይቀው ጥያቄ ሙሉ መልስ የማይሰጥ በመሆኑ ኦሮሞ እየታገለ ያለው በዛ ላይ ነው። አሁን የተደረገው የስልጣን ለውጥ የሰዎችን ከቦታ ማንሳት እና ሌላውን ማምጣት ለኦሮሞ የሚያመጣው ፋይዳ ያለው አይመስለንም። ይሄ እዛው እርስ በርሳቸው ለመሸዋሸዋምና ቦታ ለመቀያየር ካልሆነ በስተቀር መሰረታዊ የኦሮሞ ችግርን ይፈታል የሚል ግምት የለን። የሰዎችን ቦታ ከመቀያየር ይልቅ ለችግሩ ከመሰረቱ መፍትሄ መስጠት ለሀገር እንደሚጠቅም የሚናገሩት አቶ ሙላቱ ታሪክ ራሱን ይደግማል ነው። ደርግ መጨረሻ ላይ ስንቱን ቀያይሮ ስንቱን ምክትል ፕሬዚዳንት ያደርግ እንደ ነበረ፣ የዚህ አይነት ምልክት እየታየ ነው። እኛ አሁን የምናየው የዚህ አይነት ጉዳይ ነው፣ በግሌ የማየው ይልቅስ ከዚህ ሁሉ ኦሮሞ የሚጠይቀውን ጥያቄዎች ከአሁን በፊት በፖለቲካ ምክንያት ታስሮ ያሉት ወገኖች ለሀገሪቷ ሰላምና ልማት ሲባል ካለምንም ቅድመ ሁኔታ የሚፈቱበት መንገድ ቢፈልጉ፣ በሁለተኛ ደረጃ አሁን በኦሮሚያ ውስጥ በሌሎች አካባቢዎች ሰላም ለማስጠበቅ ተብሎ ያሉት የመከላከያና የፌዴራል ፖሊሶች ወደ ነበሩበት ካምፕ እንዲመለሱ ቢደረግ። በሶስተኛ ደረጃ ማንኛውም ፓርቲ በነጻነት በየቦታው የተዘዋወረ ቢሮዎች በመክፈት ዛቻ፣ እስራት፣ ማስፈራሪያ ሰብአዊ መብቱ ሳይደፈር ሀሳቡን ለሕዝቡ እንዲሰጥ ይሄ ቢደረግ አሁን አገሪቷን በማስተዳደር ላይ ያለው ፓርቲ ፓርቲና መንግስት ያሉትን ችግሮች ለመፍታት ለውይይት በአስቸኳይ በሩን ቢከፍት በሌላ በኩል በኦሮሚያ በየቦታው ብልሹ አስተዳደርና ፓርቲ ግምገማ እንደቀረበ ሁሉ ኦዲድ ለማስተዳደር ችግር ያለበት ስለሆነ በአስቸኳይ አዲስ ህዝባዊ ምርጫ እንዲደረግ ነው ህዝቡ የሚጠይቀው። ሌላው ሌሎች ተቃዋሚ ፓርቲዎች አሁን በአገሪቷ ላይ ያለውን ችግር ለማስወገድ ለአገሪቷ ሰላምና ልማት ሲባል በዚህ ጉዳይ ላይ ተባብሮ እንዲሰሩ ሀሳብ ነው እኛ የምናቀርበው። በሌላ በኩል በዚህ በኦሮሚያ ውስጥ ለተከሰተው ሁከትና ብጥብጥ ምክንያት የተነሳ በሞት ከዚህ ዓለም ለተለዩት ቤተሰቦች መነሻ የመልካም አስተዳደር እጦት ስለሆነ ተገቢው ካሳ ወይም ጉማ በኦሮሞ ባህል መሰረት ሊከፈላቸው ይገባል ነው ለተጎጂ ቤተሰብ። ይህ ካሳ ካልተከፈለ እርቅ አይኖርምና በዚህ በኩል በደንብ ሊታሰብበት ይገባል። ይሄ የኦሮሞ ባህል ነው። በሀይሉ ሲረገጥበት፣ ካለ አገባብ ሲደፈር፣ ዝም ብሎ ማየት፣ ዝም ብሎ መስማት፣ ዝም ብሎ ማለፍ እንዳላወቅነት፣ እንደ ቅልነት ተቆጥሮ ኦሮሞ ላይ የሚደረገው ጫና እኔ በእውነቱ ይሄ መንግስት፣ በቅል ቦና አይቶት መካሪዎቹም ይሄ ጉዳይ ጥሩ አይደለም ብሎ ቢመክሩት ይሻላል ነው ሰላም የሚመጣው። አቶ ሙላቱ በመጨረሻ በሀገሪቱ ሰላም ለማምጣት ቁልፉ ያለው መንግስት ጋር ብቻ ነው ይላሉ። ራጋናኤሽጋናላላላሻየጋቢና ቪኦኤ ዝግጅታችን ይቀጥላል። እኔ ጽዮን ግርማ እና መስታወት አራጋው እዚህ አብረናችሁ እናመሻለን። አሁን ደግሞ ወደ አንድ የሙዚቃ ቡድን ፕሮግራም እንሻገራለን። ወጣት እንግሊዛውያኑ ሮሊንግ ስቶን እንደ አውሮፓውያን አቆጣጠር በ1960ዎቹ በሮክ የሙዚቃ ስልት ከፍተኛ ተወዳጅነትን ያተረፉ ሙዚቀኞች ነበሩ። እንግሊዛውያኑ ወጣት ሮሊንግ ስቶንስ እንደ አውሮፓውያን አቆጣጠር በ1960ዎቹ በሮክ ና ሮል የሙዚቃ ስልት የተለየ አድማጭ ያገኙ ተወዳጅ ሙዚቀኞች ነበሩ። ሮሊንግ ስቶንስ ጨምሮ፣ ደ ሁ እና ደ ኪንግስ በጊዜው ግንባር ቀደምትነት የሚታወቁ የሙዚቃ ባንዶችም ነበሩ። መስታወት አራጋው በሙዚቀኞቹ ሕይወት ዙሪያ አጠር ያለ ዝግጅት አላት። ወጣት እንግሊዛውያኑ ሮሊንግ ስቶንስ እንደ አውሮፓውያን አቆጣጠር በ1960ዎቹ በሮኬንድ ሮል የሙዚቃ ስልት የተለየ አድማጭ ያገኙ ተወዳጅ ሙዚቀኞች ነበሩ። ሮሊንግ ስቶንስን ጨምሮ ዘሁ እና ዘ ኪንግስ በጊዜው በግንባር ቀደምትነት ይታወቃሉ። ሮሊንግ ስቶንስ ከሌሎቹ የሙዚቃ ባንዶች የተለየ የሚያደርጋቸው የአባላቱ ረጃጅም ጸጉርና የአሜሪካንን የብሉዝ ስልት በሙዚቃ ስራቸው ውስጥ ያካተቱ ስለነበር ነው። ሙዚቃቸው ዘመን ሳይሽረው እስካሁን ይደመጣል። በተለያዩ መድረኮችም የሙዚቃ ስራዎቻቸውን በማሳየት ላይ ናቸው የቀድሞውም አዲሱም ትውልድ አሁንም ሙዚቃቸውን ያደምጣል በሙዚቃቸው ይደሰታል በሙዚቃው አለም ለረዥም ጊዜ እንደመቆየታቸው ስለ ሙዚቃ ስራቸውና ስለ ህይወት ተሞክሯቸው ተደጋግሞ ተነግሯል የፋይዛ ኤልማስሬ አዲሱ መጽሐፍ ደግሞ በተለየ የሙዚቀኞችን የሚክ ጃገር፣ የኬት ሪቻርድስ፣ የሮኒ ውድን፣ የቻርሊ ዋትስ ና የቢል ዋይመን ታሪክ በስፋትና በጥልቀት ይዞ ቀርቧል። የመጽሐፉ ርዕስ ካውንቲንግ ዳውን ደ ሮሊንግ ስቶንስ ይሰኛል። በሙዚቃ አድማጮች ተወዳጅ የሆኑት መቶ የሚሆኑ ሙዚቃዎቻቸውም ተካተዋል። They've been uh, rock and roll stars now for 50 ካለፉት አመታት አንስቶ እስከ ዛሬ ድረስ የሮክ ኮከቦች ናቸው። ያኔ የሮክ የሙዚቃ ስልት ለመጀመሪያ ጊዜ ለአድማጭ ያቀርቡ ብዙ አድናቂ ስለማግኘታቸው እርግጠኛ አልነበሩም። ለዚህ ያህል ጊዜም ተወዳጅነቱ ይቀጥላል ብሎ ያስባ ነበርም። የሙዚቃው ተወዳጅነት ሳይቀንስ ግን ለአመታት መደመጡ የሚያስገርም ነው። የሙዚቃ ባንዱ አባል ና ደራሲው ጂም ቤቬሊያ ታሪክ ጸሐፊም ነውብዙ ሰዎች የሚያውቁት የሚመስለኝ ድምፃውያኑ ሚክ ጃገር ና ኪት ሪቻርድስ የባንዱ ሊድ ጊታር ተጫዋች የሙዚቀኞቹ መሪ እንደሆኑ ነበር። እውነታው ግን ይህ ብቻ አደለም። በባንዱ የሚጫወቷቸው ሙዚቃዎች ብዙዎቹ የሚደረሱት በሚክጃገር የተቀሩት ደግሞ በኪት ሪቻርድስ ነው። ሁለቱም ከባንድ መሪነታቸው በበለጠ የሚያስደንቅ ተሰጥ ያላቸው የሙዚቃ ደራሲዎችም ናቸው። ሮሊንግ ስቶንስ ለሀምሳ ዓመታት የስራና የስኬት ዘመን ቢያሳልፉም በጣም አሳዛኝና ባንዱ እስከ መበተን የሚያደርስ ችግሮችንም አሳልፈዋል። ክጃር ሚክጃገር ና ኪት ሪቻርድስ በመካከላቸው የስራ ግጭት ተደጋግሞ ተከስቷል። ነገር ግን ከጊዜ ርዝመት የተረዱት ነገር ቢኖር በጋራ የሚሰሩት ስራ ብቻ ያለ ስኬት እንደሚያበቃቸው ነው። በተናጥል የሚያስደንቅ ችሎታ ቢኖራቸውም የተሻለውና የስኬታቸውን ምስጢር ግን በጋራ መስራታቸው ነው። ዌቲንግ ኦን ፍሬንድ ከታቱ ከተሰኘው በ1981 እንደ አውሮፓውያን አቆጣጠር ለአድማጭ ከቀረቡት ስራቸው ውስጥ አንዱ ነው። በቪግሊያ የስኬት ተራ ላይ ደግሞ የአስራ ሶስተኛነትን ተራም አግኝቷል። ሙዚቃ ወደዋለሁ፣ ምክንያቱም ሚክጃገርና ኪት ሪቻርድስ እንደባንድ ባንድ መሪነታቸው ፈተናዎች ባጋጠሟቸው ጊዜ እኛ ጓደኛሞች እኳ አደለንም የሙዚቃ ስራ ብቻ ነው ያገናኘን እስከ ማለት ደርሰው ነበር። ቅርርባቸው ግን ከዛም ያለፈ ስለመሆኑ ይህ ሙዚቃ ቁልጭ አድርጎ ያሳያል። ይህ ሙዚቃ በአውተርስ የአድናቆት ተራ ላይ የሁለተኛነት ደረጃ ይዞ ነበር። this was a song written at a time when there was a lot of tumult, uh, around the world and, uh, the song is really fascinating በአለማችን ግራ መጋባትና ያለ መረጋጋት በሰፈነበት ጊዜ የተጻፈ ሙዚቃ ነው። የሚያስገርም ሙዚቃ ምክንያቱም መልእክቱ ጠንካራ ስለሆነ ግጥሙን ስትሰማ፣ ሚክ ጃገር በሜዳ ላይ መጣላቱ ትክክል ስለመሆኑና መፍትሄ ስለማምጣቱ አላውቅም። ምንስ ማድረግ ይችላለሁ? እኔ የምችለው መስፈን ብቻ። በዚህ ሙዚቃ ነገሮችን የሚያይበትን መንገድ ለማሳየት ሞክረዋል እናም ምን ያህል አርቆ ሀሳቢ እንደሆነ ይህም ስራው እስከ ዛሬ ተደናቂነትን ያተረፈለት ነው። የሙዚቃ ባንዱ ከሰሯቸው ሙዚቃዎች ሁሉ የባንዱን አባላት ያስተሳሰረና ለባንዱ አባላትም ልዩ ትርጉም የሚሰጥ አንድ ሙዚቃ አለ። Jumping Jack Flash, it's a released as a single in 1968. It's one of the most fascinating Jumping Jack Flash, bishis Temutus Mint, Lad Majakarraba, Netalazimano, Bandun Kama Butaniadana, Tam Rao Mick Jagger and Keith Richards were up late one night writing songs. ሚክ ጃገር እና ኪት ሪቻርድስ አንድ ምሽት ሙዚቃ እየሰሩ በኪት ቤት ያመሻሉ። በጣም በመምሸቱም እንቅልፍ እያዳፋቸው ነበር። ድንገት ከደጅ አንድ ያልተለመደ ድምፅ የሰሙት ሚክ ምንድን ነው የሚጮኸው ብሎ ይጠይቃል። ኪት ይመልሳል፣ ጃክ የተባለው ጠባቂ እየዘለለ ነው ይለዋል። ሚክም ቀበል አድርጎ ይሄ ጥሩ የሙዚቃ ርዕስ ሊሆን ይችላል ይለዋል። ይስማማሉ፣ ሙዚቃውም ይጻፋል። እናም አድማጮች ዘንድ ሙዚቃው እጅግ ተወዳጅ ሆነ። ሮሊንግስቶንን ልዩ የሚያደርጋቸው የሕይወትን ደግ ደጉን ብቻ ሳይሆን ክፉንም ለመቀበል ሁልጊዜም ዝግጁ መሆናቸው ነው። ይህ ሁኔታቸው ደግሞ ሰውነታቸውን ቁልጭ አድርጎ ያሳያል። ጂም ቢቪግሊያ ሮሊንግ ስቶን የሙዚቃ ባንድ ውስጥ ካውንቲንግ ዳውን የተሰኘው የሙዚቃ ደራሲ ሲሆን ለባንዱ የሙዚቃ ረጅም እድሜ ስኬት የያንዳንዳቸው የባንዱ አባላት ጥረት ነው ይላል። ጋቢና ቢና ቪኦኤ ፕሮግራማችንን ለማዳመጥ በአጭር ሞገድ ሾርት ዌቭ ሁለት በ1580ና በ6080 ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ታገኙናላችሁ። ፕሮግራማችን ይቀጥላል። ቀጣይ እንግዳችን ኢትዮጵያዊ አሜሪካዊ ወጣት ዲዛይነር ናት። አዝመራ አሰፋ ትባላለች። ተወልዳ ያደገችው እዚህ ዩናይትድ ስቴትስ ኦሃዮ ውስጥ ሲሆን የተማረችውም የሕንፃ ጥበብ ወይም ምህንድስና ነው። በዚህ ዘርፍ መማሯ ያገዛት ይመስል ጥቂት የዲዛይነር ጥበብ ትምህርት ጨምራበት አሁን የተዋጣላት ዲዛይነር ሆናለች። ጽዮን ግርማ ከእሷ ጋር አጭር ቆይታ አድርጋለች። እንከታተላት። የእኔ ስም አዝመራ ነው። አመሰግናለሁ ስለ ስታቸውኝ እድል አመሰግናለሁ። አዝመራ ሰፋ ከኢትዮጵያዊ አባትና ከአሜሪካዊ እናት ኦሃዮ ውስጥ ነው የተወለደችው የ29 ዓመት ወጣት የፋሽን ዲዛይነር ናት። የተማረችው የስነ ህንጻ ጥበብ ወይም ምህንድስና ነበር። በዚህ ሙያዋም ለጥቂት ጊዜ ሰርታበታለች። በሎስ አንጀለስ፣ በአትላንታና ለንደን ተዘዋውራ ሰርታለች። የልጅነት ፍላጎቷ ዲዛይነር መሆን ስለነበር ጥቂት የዲዛይን ትምህርት ትጨምራበት ዲዛይነር ለመሆን በቅታለች። አዝመራ አማርኛ ጥርት አድርጋ መስማት ትችላለች። ትንሽ ትንሽ ለመናገርም ትሞክራለች። ስታቸውኝ እድል አመሰግናለሁ። አዝመራ ዲዛይንን ከቴክኖሎጂ ጋር አዋቅራ በመስራቷ በአሜሪካ በቴክኖሎጂ የሚመራ የፋሽን ዲዛይን ስራ የሚሰሩ አስራ ሶስት ምርጥ ዲዛይነር ውስጥ ገብታ ተመርጣለች። በዚህም ለአራት ወራት በአንድ ስፍራ ላይ ቆይታ ስራዎቿን ፊኒክስ ፋሽን ዊክ በተባለ መድረክ ላይ አቅርባለች። አዝመራ አማርኛን እንዴት እንደለመደች ስትናገር አማርኛ የተማርኩት ካአባቴ ከአጎቴና ካክስቴ እንዲሁም ቤተ ክርስቲያን በምሄድበት ጊዜ ነው። በተለይ በእረፍት ኢትዮጵያ ስሄድ አማርኛዬን አጠናክሬ እመጣለሁ። ዲዛይነሩ አዝመራ ስለምትሰራው ስራ ስትጠየቅም የምሰራቸው ዲዛይኖች በማዘጋጀትና ፈጠራዬን የተሳካ እንዲሆን የምህንድስና ሙያዬን እጠቀማለሁ። የልብሶቹን ዲዛይን ለመቆራረጥ ቴክኖሎጂን ተጠቅሜ በስሪ ዲ አትመዋለሁ። እንደዚህም የአንገትና የእጅግ ጌጣጌቶችን ከዚሁ ሙያ ጋር አዋህቼ ለመፍጠር ሞክራለሁ። ለዚህም ደግሞ የምህንድስናው ትምህርቴ እጅግ በጣም ጠቅሞኛል። አዝመራ በአመት አንድ ጊዜ የዲዛይን ስራዎቿን አሰባስባ ለማቅረብ አመቱን ሙሉ ትሰራለች። አዳዲስ ፈጠራዎችንም ታሰባስባለች፣ ከጓደኞቿ ጋር ትወያያለች። አ ዛ ኢን የሚጀምረው ከንድፉ ነው። ከዛም ከጓደኞቼ ጋር እወያይበታለሁ። በእርግጥ አብዛኛው የዲዛይን ስራዎቼ የኢትዮጵያን የዲዛይን ቀለም አጠቃለው የያዙ ናቸው። ሰርቼ ስጨርሳቸው ለተመልካች አቀርባቸዋለሁ። በተጨማሪም በየወሩ አንድ የተለየ ዲዛይን እየሰራው አወጣለሁ። ለምሳሌ በኢትዮጵያ በሰባዎቹ የነበሩትን የኢትዮጵያን አለባበስ አሁን ካለው ጋር አቀናጅቼ በወር አንድ ጊዜ አዲስ ፈጠራ ይዤ ብቅ እላለሁ። አዝመራ በዚህ የፈጠራ ስራዋ በቴክኖሎጂ በመታገዝ ወደ ዲዛይን ስራው ብቅ ያሉ ምርጥ ወጣት ዲዛይነሮች በሚል ከተመረጡ ሌሎች አስራ ሁለት ዲዛይነሮች ጋር በመሆን ለአራት ወር በአንድ በተወሰነ ስፍራ ቆይተው ውድድር አድርገው ነበር። አዝመራ ስለዚህ ውድድር ስትናገር፣ በውድድሩ ተሳትፌ ነበር። በአንድ በተወሰነ ቦታ ትኩረት ተደርጎ የሚቆይበት የአራት ወር የቡት ካምፕ ውድድር የተዘጋጀው ፊኒክስ አሪዞና ውስጥ ነበር። እዚህ እንድንቆይ ከተመረጡት አስራ ሶስት ዲዛይነሮች ውስጥ አንዷ ነበርኩ። የዚህ ውድድር አንዱ ክፍል የዲዛይን የፈጠራ ስራን ማሳደግ ሲሆን ሁለተኛው ክፍል ደግሞ በፋሽን ዲዛይን ሙያ ውስጥ የንግድ ስራና የመሸጥ ጥበብ ክህሎትን ማዳበር ነበር። በዚህ ውስጥ አዲስ የፈጠራ ስራና የወደፊት እቅድ ይዞ መቅረብ ይጠበቅብን ነበር። ከምንሰራው የፈጠራ ስራ በተጨማሪም ከገዢዎችና ና ከአከፋፋዮች ጋር በሚኖረን የንግድ ግንኙነት ለምርቶቻችን መለያ ስም እንዲኖረን የሚያስችል ስልጠናም ጭምር ነበር። በዚህ ቆይታዬ በአንድ ነጥብ ተሸንፌ ሁለተኛ ወጥቻለሁ በአንድ ነጥብ ተሸንፋ ሁለተኛ ቱጣ እንጂ ከስድስት ወራት በፊት ፊኒክስ አሪዞና ላይ በተካሄደው የፋሽን ሳምንት ያቀረበቻቸው የዲዛይን ስራዎች እጅግ የተወደዱላት እንደነበሩ በምስል አስደግፋ የላከችልን ዝግጅት ያሳያል ይቺ ወጣት ዲዛይነር ስራዎቿን ለገበያ የምታቀርበው በኦንላይን ወይም በድረገጾች አማካኝነት በሚደረግ የግብይት ስርአት ነው ከዚህ ሽያጭ ከሚገኘው ገቢ ላይ አስር በመቶውን ለሴት ስደተኞች ሰዎች ኮሚሽን ወይም ውመንስ ሪፊጂ ኮሚሽን እንዲሰጥ አድርጋለች። ምክንያቷ ደግሞ አባቴ ተሰዳጅ ነበር። እንደ አውሮፓውያን አቆጣጠር በሺ ዘጠኝ መቶ ሰማኒያዎቹ ከኢትዮጵያ ወጥቶ ሱዳን ውስጥ ስደተኞች ካምፕ ይኖር ነበር። ከዛም ዩናይትድ ስቴትስ ኦሃዮ ስቴት ዩኒቨርሲቲ የትምህርት እድል አግኝቶ ወደዚያ ሀገር መጣ። በስደተኞች ካምፕ ውስጥ ያሳለፈውን አስቸጋሪ ጊዜ ለእኔና ለሁለት እህቶቼ ነግረን ነበር። ከብዙ ጣውረድ በኋላ እዚህ አገር የመጣው በባዶ እጁ ነበር። እዚህ ከመጣ በኋላ ራሱን አስተምሮ ለቤተሰቡም አስፈላጊውን ነገር ማሟላት ነበረበት። ለአባቴ ታሪክና ጥንካሬ አክብሮት አለኝ። ለዚህና በስደተኛ ካምፕ ውስጥ ሕይወታቸውን በትግል ለሚመሩ ሴቶች የአቅሜን ለማበርከት ስል ከሽያጭ ከማገኘው ገቢ ላይ አስር በመቶውን ለውመንስ ረፊጂ ኮሚሽን እንዲሰጥ ወስኛለሁ። አዝመራ ስለ አባቷ የትውልድ አገር ኢትዮጵያ ስትናገር ራሷንም ኢትዮጵያዊ አሜሪካዊ ነኝ እያለች ነው። ከልጅነቷ ጀምሮ ኢትዮጵያን ትጎበኝ እንደነበርና ዲዛይነር የመሆን ሀሳብ የፈነጠቀባትና ፍላጎቱ ያደረባት ወደ ኢትዮጵያ በተጓዘችባቸው ጊዜያቶች እንደሆነ ትገልጻለች። I, I get inspired whenever I go there. Um, it's actually, you know, the source of why I wanted to do architecture. ኢትዮጵያ በሄድኩ ቁጥር ለስራ እነሳሳለሁ። እውነቱን ለመናገር ምህንድስናና የዲዛይን ስራ ውስጥ ለመግባት የተነሳሳሁት ኢትዮጵያ በተጓዝኩበት ጊዜ ነው። አሁን ኢትዮጵያ ሄጄ አነስተኛ የፋሽን ትርኢት የማዘጋጀት ሀሳብ አለኝ። በተጨማሪም በኢትዮጵያ ከሚገኝ ከልብስ አምራች ፋብሪካዎች ጋር አብሮ የመስራት ፍላጎትም አለኝ። አዝመራ ህልሟና ፍላጎቷ ብዙ ነው። በስደተኛ ካምፕ ውስጥ ለሚገኙ ሴቶች አሁንም ትጨነቃለች። ለእነርሱ የሚጠቅም አዲስ የፈጠራ ስራም ታስባለች። በቅርቡም አነስተኛ የፋሽን ሾው ዲሲ ውስጥ እንደሚኖራት ገልጻልናለች። የጋቢና ጉዟችን ይቀጥላል። ጽዮን፣ እንግዲህ እስካሁን ድረስ በሌሎች ፕሮግራሞች ነበር ስናዝናናቸው የነበር እየተጠናቀቀ ነው። ከመጠናቀቁ በፊት ግን አንድ ሙዚቃ እንጋብዛቸው አይመስልሽም? አዎ፣ ዘና ይበሉ። የናቲ ኃይሌን እንዴት ልቻለው የዲጄ ፋትሱ ምርጫ ነው፣ እናዳምጣ

መስፈን መቀጠል አእምሮ የነበረ ግን ዝግጅታችን እያስነካች ነው። ስንስ ዝግጅታችን ተጠናቋል። በፌስቡክ ቪኦኤ አማሪክ፣ እንዲሁም በትዊተር ጋቢና ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። እንግዲህ በሰላም በጤና ያገናኘን ነገ እንተመልሰን እንመጣለን። ስናስተናግዳችሁ ያመሸነው እኔ መስታወት አድራጋው ና እኔ ጽዮን ግርማንን ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ናቴ ኃይሌ ይቀጥላል ለትንሽ ሰከንዶች szoት መuደt አገeራaው kb ማaftr የልbን kሎ ነግ I get on my I get